ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ በጀልባም በአውሮፕላንም እንደዚሁ እንሰደዳለን እንጓዛለን። ሄኖክ ሰማ እግዜር ነኝ በመስተንግዶ እና በአሽከርካሪነት ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምን አመሻችሁ። የዛሬውን ፕሮግራማችን የሚያተኩረው በስደት ላይ ነው፣ እነዛ ወጣቶች ላይ ነው። አንድ ጊዜ አይደለም ሰባት ጊዜ ወደ ሳውዲ አረቢያ የተጓዘ እንግዳ ይዘናል። እኔ አሁን ደጋግሜ በወጣ ችግሮችን መንገድ ላይ ስላየኋቸው በቃ ምንም አይመስለኝም። ለሴቶችና ና አዲስ ለሚመጣ ሰው ነው እንጂ የሚጫንቀኝ ለእኔ እኔ ምንም መስሎ አይታይም። ለምን አገሬ ላይ ሄጅ የምዋረደው ውርደት ና መንገድ ላይ ስመጣ የምዋረደው ውርደት አንዳንድ ቀን አደገኛ የሆነውን ጉዞ በባህር የሰነጠቀው ሰይድ መሐመድ ይባላል። ሌሎች ደግሞ በስደት ህይወታቸውን ለማሻሻል የሚሞክሩ መበራከታቸው እንዳለ ሆኖ ባሉበት ቢከፋም ቢለማም የሚቆዩ ደግሞ በርካቶች ናቸው። እንደዚህ አይነት ወጣት አሳፍረናል። ኢንቨስትመንት ፈቃድ አውጥቼ ሲኖትራክ በ16 ሚሊዮን ብር አስገብቼ ነበር። ወር ሳይሞላው ነው መኪናው የተገለበጠው እና ቶታል ሎስት ሆኖ እንዲሁም ትልቅ ችግር ውስጥ ገብቼ ነበር። ሆኖም ግን ያው እንደ ጠንክሬ በመስራት አሁን ደግሞ በጣም የተሻለ 207 ሞዴል ኤክዚክዩቲቭ መኪና ሁለተኛ መኪናዬን በ620 ሺህ ብር ገዝቻለሁ። ስሟ አይታወቅም። በምን ምክንያት ወደ ሊቢያ እንደሄደችም የሚታወቅ ነገር የለም። አሁን በሊቢያ የአእምሮ ሆስፒታል ውስጥ በህክምና ላይ ትገኛለች። ስሟ ልታወቅ አልቻለም። እዛ ግን ፈልዶች ብሎ ነው የሚጠሯት። ለምን ፈልዶች ብሎ እንደሚጠሯት ዶክተሩን ጠይቄው አልነገረኝም። እሱም ሙዝ ባሐምዲሳ ይባላል። ለጊዜው የሚኖረው በሊቢያ ነው። ለዚች ኢትዮጵያዊት አስተርጓሚ በመሆን ወደ ኢትዮጵያ እንድትመለስ ጥረት በማድረግ ላይ ይገኛል። ሌሎችም ዘገባዎች አሉን። ጋቢና ቪኦኤ፣ አብራችሁን ከአድማስ አስተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠርላሉ የምሽቱ ዜናዎች። ጽዮን ግርማ ነኝ። ታዋቂው የታሪክ ምሁር ፕሮፌሰር ሪቻርድ ፓንክረስ በተወለዱ በዘጠና ዓመታቸው ዛሬ ጠዋት አዲስ አበባ በሚገኘው መኖሪያ ቤታቸው ከዚህ ዓለም በሞት ተለዩ። የቀብር ስነ ስርዓታቸውም ሰኞ ዕለት በቅዱስ ስላሴ ካቴድራል ቤተ ክርስቲያን እንደሚከናወን የቅርብ የቤተሰብ ምንጭ ለአሜሪካ ድምጽ ገልጸዋል። የእንግሊዝ ተወላጁ ፕሮፌሰር ሪቻርድ ፓንክረስ ህይወታቸውን በሙሉ በኢትዮጵያ በማስተማርና በኢትዮጵያ ጥናቶች ላይ ማሳለፋቸው ይታወቃል። አድማጮች በቀጣይ በዚህ በሪቻርድ ፓንክረስ የህይወት ታሪክ ላይ የተመለከተ ዘገባዎችን ይኖሩናል። በቪዛ አሰጣጥ እገዳ ላይ እገዳ ተደርጓል በሚል የሚናፈሰው ወሬ ሐሰት መሆኑን የኢትዮጵያ የሚገኘው የዩናይትድ ስቴትስ ኤምባሲ ገለጸ። የሚናፈሰው ወሬ ሐሰት መሆኑን የገለጸው የአዲስ አበባ ዩናይትድ ስቴትስ ኤምባሲ የተለመደው የቪዛ አሰጣጥ ፕሮግራም መቀጠሉንም አረጋግጧል። ወደ ዓለም አቀፍ ዜና ስንሻገር የደቡብ ሱዳን የጦር ሰራዊት ወታደሮች ባለፈው እሁድ ዋና ከተማዋ ጁባ አቅራቢያ የምትገኝ መንደርን ወረው ቢያንስ ስድስት ሴቶች ልጃገረዶችን ደፍረዋል ተብሏል። አንዳንዶቹን የደፈሯቸው ጥሩ መሳሪያ ደቅነውባቸው ነው ሲሉ የሀገሪቱ ባለስልጣናት ተናግረዋል። ይህ ድርጊት ተፈጸመ የተባለው የደቡብ ሱዳን ፕሬዝዳንት ሳልቫ ኪር ድፍረትና ሌላም ወሲባዊ ጥቃት የሚፈጽሙ ወታደሮች ይረሸናሉ ብለው ማስጠንቀቂያ ባወጡ ከሁለት ሳምንት ባነሰ ጊዜ ውስጥ ነው። በሱዳን ህዝባዊ ነጻ አውጪ ጦር ሰራዊት አባላት የሚፈጽመው የመድፈር ተግባር እየተባባሰ መምጣቱ በሲቪሉ ህዝብ ዘንድ እና በፕሬዚዳንት ኬር ደቡብ ሱዳንን በአብዛኛው ሰብአዊ ችግሮቿን በሚረዷት ሀገሮች መካከል ውጥረት ቀስቅሷል። የእሁዱ ጥቃት የደረሰው ከዋና ከተማዋ ጁባ አስራ አምስት ኪሎ ሜትር ርቀት ላይ በምትገኘው መንደር ነው። በስፍራው ባለፈው ሳምንት ማንነታቸው ያልታወቀ ታጣቂዎች እንደ የጦር ሰራዊት ጄኔራል ከገደሉ በኋላ የኤስፒኤልኤ ወታደሮች ወደ አካባቢው መዝመታቸውን የአካባቢው መሪዎች ገልጸዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜር ና እኔም መስታወት አድረገው ከአድማስ እንሻገር እንላቸዋለን። ጋቢና ቪኦኤ አስቀድመን እንደገለጽንላችሁ የዛሬው የጋቢና ጉዟችን በስደት እንደዚሁም በሀገር ውስጥ የሚሰሩ ወጣቶችን ለእናንተ ማድረስ ይሆናል። ቀዳሚው የሚሆነው የቪዛ አሰጣጥ እገዳ ተደርጓል በሚል የሚናፈሰው ወሬ ሐሰት መሆኑን የገለጸው በአዲስ አበባ የዩናይትድ ስቴትስ ኤምባሲ የተለመደው የቪዛ አሰጣጥ ፕሮግራም መቀጠሉን አረጋግጧል። እስክንድር ፍሬው የኤምባሲውን ባለሥልጣናት አነጋግረው ተከታዩን ዘግቧል። ባወጣው መግለጫ ነው በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ተሰራጩ ላላቸው የሐሰት መረጃዎች ምላሽ የሰጠው። በዚህም መሰረት በቪዛ አሰጣጥ ላይ እገዳ ተደርጓል በሚል የሚናፈሰው ወሬ ሐሰት ነው ብሏል። የተለመደው የቪዛ አሰጣት ሂደት መቀጠሉንም አረጋግጧል። የቪዛ ማደሻ ጊዜያቸው ካለፈ 12 ወራት ያልሞላቸው አመልካቾች ለቃለ መጠይቅ ሳይቀርቡ እንዲታደስላቸው ማመልከት የሚችሉ መሆኑንም አስታውቋል። የተለመደውን የደህንነት ፍተሻ የግድ ማለፍ እንደሚጠበቅባቸው፣ እንደ አስፈላጊነቱም ከቆንስላ መኮንን በሚቀርብ ጥያቄ መሰረት ለቃለ መጠይቅ ሊቀርቡ እንደሚችሉ ግን ጠቁሟል። እድሜያቸው ከ14 እስከ 79 ዓመት የሆነ አመልካቾች ከአንዳንድ የቪዛ አይነቶች በስተቀር በአካል በመገኘት ማመልከት እንደሚጠበቅባቸውም ኤምባሲው በመግለጫው ጠቁሟል። በፕሬዝዳንት ዶናልድ ትራምፕ የአስፈጻሚ ትእዛዝ እገዳ የተጣለባቸው የሰባቱ ሀገራት ዜጎች ጉዳይም በመግለጫው ተጠቅሷል። በፍርድ ቤት የተጣለው የእግድ ውሳኔ በአሜሪካ የውጭ ጉዳይ መስሪያ ቤት ተቀባይነት ያለው መሆኑን ነው መግለጫው ያስታወሰው። እናም የሰባቱ ሀገራት ዜጎች በተለመደው የቪዛ አሰጣጥ ስርዓት ማመልከት ይችላሉ ነው ያለው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ሰይድ መሐመድ ይባላል። ተወልዶ ያደገው በወሎ ባቲ ከተማ ነው። ወደ ሳውዲ አረቢያ አንድ አይደለም ሰባት ጊዜ አስቸጋሪ የሆነ የባህርና የበረሃ ጉዞ ተመላልሶበታል። ትንሽ ቆይታ አድርገናል። በእግር በመኪና በጀልባ ተጉዞ አሁን ሳውዲ አረቢያ ነው የሚገኘው። ከበርካታ ስደተኞች የሰይድን ታሪክ ለየት የሚያደርገው አንድ አይደለም ሰባት ጊዜ ተመሳሳዩን እላህስ ጨራሹንና አደገኛ የስደትን ጉዞ አድርጎ አሁንም ሳውዲ አረቢያ በስራ ላይ ነው የሚገኘው። መጀመሪያ ጊዜ ሀብ ስጀምር ጅቡቲ ነው የገባሁት። ጅቡቲ ሶስት ዓመት ቆይቼ ወጣሁኝ ማለት ነው። ወደ ኢትዮጵያ ተመልሼ በዘጠና አምስት ስድስት መግቢያው ላይ ነው ውጡ ተብለን የወጣ ነው። ከዛ ወጣው አገር ስገባ ደግሞ አሁንም መኖር አልቻልኩ። ገባሽ ተወሰነች፣ ብር ቢኖረኝም እንዴት አድርጌ እንደምሰራ የምን አይነት ቦታ ላይ ስራ እንደምጀምር ሀገራችን ላይ የሆነ ነገር ነው የምንጫል፣ ለመንከዝ ስንገባ ከዛ ተመልሼ በሳሶ ከባቲን አዲስ አበባ ሄድኩ። ከአዲስ አበባ በሳሶ ገባ መንገድ ላይ ብዙ ጊዜ ቆይቻለሁ። የሚበላው የሚጠጣው፣ ስቃዩ፣ ድብድር ድብደባው፣ ይሄ ይሄ ብነግርሽ አልቅም። አሁን ሶስት ቀን ተጓዝን። እዛ ላይ ያለ ስቃይ እግራችን ስንወርድ ራሱ እግራችን ላይ አይዘረጋጋም። ሴቶቹም ባህር ላይ መጨረሻ ላይ ሲደርስ እንዳለ ወደ ሶስት ሜትር ነው አራት ሜትር ሲቀረው ነው የሚወረውሯቸው ያው እየተያያዝን ለዋና አንሆንም። ወንዶቹም እራሳችን የዛን ሰዓት አቅማችንን እንስታለን። እዚህ ሳውዲ ከገባሁ አንስቼ አሁን እኔ አንድ ጀማል ወንዱ የሚባል የት እንዳለ እስካሁንም አላውቀውም። ተያያዘና ወደ አገር ገባ የተባለ አገርም አልደረሰም አሉ እስካሁን። ያ ልጅ ይሙት ይኑር እንግዲህ አላቅም። አንድ ደግሞ ሴዳወል የሚባል እሱ የሚያጣየ ልጅ ነው። እሱ ደግሞ ሳውዲ ድንበር መግቢያ ላይ እኛ ተቀድመን ነው ገብተን፣ እሱ ከኋላችን እየመጣ እያለ ሌላው ልጆች ጋር እሱ በጥይት ተመቶ ሞተ። ድንበር ላይ አዎ። በፊት ነው። አሁን አሁን ደግሞ ጦርነት አለ። ባለፈው ከዚህ ከሳዑዲ አባረውን ነው የገባሁት። ገብቻለሁ፣ ባለፈው ሙጡ ሲባል አምስት አመት ቆይቼ ገብቻለሁ። ወደ ኢትዮጵያ ተመለስክ? ኢትዮጵያ ተመለስኩ። ባቲ ስምንት ወር ተቀምጫለሁኝ። ያው የምሰራው ስራ ግን የለም። በቃ በመንግስቱን ደረጃ ተደራጁ እና ቦታ እንስጣችኋለን፣ የመስሪያ ቦታ ሁሉ ነገር ሰባል አልተሰጠንም። ቆየን፣ የያዝን አስብር አለቀች። ተመልሼ በጅቡቲ መጣሁ ማለት ነው። ያው ሰባት ላይ ስላልኩሽ፣ በጅቡቲ ደግሞ እንደዚሁ አምስት ላይ ነው። እንደዚህ መጥቻለሁኝ ባሽ ወደ ሳውዲ አረቢያ አምስት ጊዜ መጥተሃል? አዎ፣ በጅቡቲ አምስት ጊዜ መጥቻለሁ፣ በሶማሊያ አንዴ መጥቻለሁ። አንደኛው ግን ስድስት ሰባተኛውን መናገር ስለማልፈልግ እና እንደዛ ያለ ነገር አልፎብኛል። ብዙ ስቃይ አይቻለሁ። ሰባት ጊዜም እንግዲህ ስትወጣ በባህር እየተሻገርክ ነው የደረስከው ሳውዲ አረቢያ? አዎ፣ ሁሉም በባህር ነው ሁሉም በባህር ነው። ብዙ ስቃይ አለ። ነግቶብን ቀን ላይ አንወርድም፣ ዙ ተመልሰን ባህር ላይ እንውል ተብሎ በባህር ላይ ያለ ምግብ ያለ ውሃ ጃልባዋ ነፋስ እንዳይወስድ ወስዳ ታስራ ባህር ላይ ሁሉ አንድ ቀን የዋለበት ጊዜ አለን። ከዛ በፊት እንደሞ ጃልባዋ እስከምትመጣ ድረስ አስራ አምስት ቀን በበረሃ ላይ ከጅቡቲ ወጣ በላትም እስከ ከተማ ሀዩ የምትባላለች እዛች ላይ አስራ አምስት ቀን አድር ያለሁ እኔ ራሴ ማለት ነው። ደላላው ዶቄት እና ውሃ ያመጣልና ና ያችን ለሁላችንም አትበቃንም። ጆኒያ ላይ እናሸው እና ከዛ መሬቱ አሸዋ ላይ ታስማ እንድደን ሹሙ ከንትን ካለ በኋላ እዛ ሹሙ ላይ ነው የገመልነውን ዱቄት እዛ ላይ ነው የምንጥለው። ከበሰለ በኋላ እናራግፈን ነው ምበላው። ግማሹ በሽተኛ ይሆናል፣ ብዙ ጤነኛ አንሆንም። ጓደኞቻችን እንደውቅ ቀረበራቸውን አላህ ጀነት ያርጋቸው። ብዙ የሞቱም አሉ በመንገድ ላይ በቅርብ ጊዜ አሁን እራሱ። ወደ ሳውዲ ስመጣ እኔ ከዚህ ካሀዩ ወደ ባህር ዳር ተጨረን ስናሄድ የሆነች ልጅ እዚች የሚካብ መኪና ላይ ተኝታለች ውሃ ጠንቶች ነው? የእኔ እህት ውሃ ጠንቶች ከሆነ ውሃ ለስጥሽ። እንዲ እች ልጅ እንዳረብኳ ብዝተኝታለች ይችላለሁ። እሷ ግን ሞታለች። ራሱ እኔ ጎን ለካ ሐኪም ቤት ወስደዋት እዛ አልሻላት ሲል ሲመልሷት መንገድ ላይ ነው የሞተችው። እኛ ደግሞ ወደ ባህር ስንመጣ እኛን ይዞ የሚመጣ መኪና ላይ ተጭና ነው የመጣችው። ከዛ የሆነ ጫካ የእሷ ሰዎች አሉበት፣ ወደ ትግራይ አካባቢ ናት መሰል፣ የእሷ ሰዎች አሉበት ጋር እሷን አውርደው እኛን ወደ ባህሩ ይዘው አለፉ ማለት ነው። ሳይድ የጉዞውን እንግልት ለአንድ ጊዜም ይከብዳል። አንተ ግን ሰባት ጊዜ ተመላልሰበታል። እንደው በሀገር ከመስራት ይልቅ የስደትን መከራ የመረጥክበት ምክንያት ምንድን ነው? መከራው መንገድ ላይ ነው እንጂ እዚህ ከመጣሁ በኋላ ያን ያህል መከራ የለንም። እርግጥ ዓለም ተደብቆ የሚኖር ብዙ አለ። እኛ ማናቀው ማለት ነው። ራሴ በዛ ዙሪያ መናገር የማልችልበት፣ ግን እኔ የምመጣው በእኔ ዙሪያ ሲሆን፣ እኔ አብዛኛውን አገሬ ላይ ስራ ሳጣ ነው። እኛ ቤተሰቦች ውስጥ ብዙ ነን። እኔ በነገራችን ላይ የገበሬ ልጅ ነኝ። ራሱ ትምህርት ቤትም አልገባሁም። ይህንን ትምህርት አንዳንድ ላንጉጆችን የምጽፈውም ውጭ ወጥቼ ከሰው ላይ ለምጄ ነው። አረብኛውንም እንግሊዝኛውንም አማርኛውንም ከውጭ ነው የተማርኩት። አንድ ቀን ትምህርት ቤት አልሄድኩም። እኔ አሁን ደጋግሜ በወጣ ችግሮችን መንገድ ላይ ስላየኋቸው በቃ ምንም አይመስለኝም። ለሴቶችና አዲስ ለሚመጣው ሰው ነው እንጂ የሚጨንቀኝ ለእኔ እኔ ምንም መስሎ አይታይኝ። ለምን አገሬ ላይ ሄጄ የምዋረደው ውርደትና መንገድ ላይ ስመጣ የምዋረደው ውርደት አንድ አይደለም። በመንገድ ላይ የራሴ ችግርና ማቀይ ሰው ነው የሚያዋርደኝ። አገሬ ላይ ግን ይሄ ልጅ ውጭ ነበረ፣ ምንም ሳይሰራ መጣ፣ ምንም ይዞ አልመጣም፣ አሁን ስራቶ ሻይ ቤት በር ላይ ተቀምጧል የሚባሉ አንዳንድ ነገሮች ይነሳሉ። ጣፍ ይላክብኛል። የኔን ውጭ ነው የሚጠብቁት። ባለፈው እሱ ገባ፣ ራሱ ከራሱ የኛ በር ተዘጋ ማለት ነው ያሉብኝ ጊዜ ያላቸው እነሱ ስለተመለስ የላቸው ስለተመለስ ኢትዮጵያ ስመለስ በቃ ቤታችን በሩ ተዘጋ ማለት ነው ሲሄድ ከመጣ ብለው ተናገሩ። ግን የእኛ ሀገር ሰው ታውቂያለሽ እውቀትም ያንሳቸዋል። አትሄድብን፣ አትሙትብን ከማለት ይልቅ እችኑ አንዳንድ ቁራሽ የምልክላቸውም ይመርጣሉ። ነገም አሁን ከዚ ከሳውዲ ተይዤ በመጣ ብገባ ወዲያ ጋር ይመጣሉ። ተመልሽ መንግስት ግን አንተ ሰሄድ ብዙ ጊዜ ሄደሃል፣ ችግሬን ተረርቶ እናጥሮ ሁለተኛ እንዳትሄድ እንካ እዚ ቦታ ላይ ስራ ወይንም የቤት ኪራይ ነጻ አድርገንልሃል፣ ወይንም ቦታ ባዶ ቦታ ሰጥተናል እዚህ ጋር ብር ካለ ቤት ስራ ና የገባ አዳራሽ ክፈት ና ስራ ቢሉ ይሰራሉ የሚረዳኝ ካገኘሁኝ አቅጣጫ የሚሰጠኝ ካገኘው ይሰራሉ ሰይድ ሀገሩ ገብቶ መለወጥ ይፈልጋል መነሻ የሚሆነውን እርዳታ ካገኘ ወደ ተከታዩ ዘገባችን ስናልፍ ደግሞ ከሀገር ውጪ ሳሩ ለምልሞ የሚታያቸው በኢትዮጵያ ሰርተው የመለወጫ መንገዶች ያልተመቻቹላቸው ወይም የማይታዩቸው ያሉትን ያህል እየወደቁ ለመነሳት እንደገና ለመጣር መንገዱ ቢመችም ቢጎረብጡም ባለበት ጸንተው የሚሰሩ በርካታ ወጣቶች አሉ። ከነዚህ መሀል በመቀለ ከተማ አንድ ታታሪ ወጣትን ግርማይ ገብሮ አነጋግሯል። መቀሌ ከተማ ውስጥ በተለምዶ 18 ቀበሌ እያልን በምንጠራው አያሌው ሀጎስ የእንጨትና የብረት ጠቅላላ ስራዎች ውስጥ ነው ያለሁት። ይህንን ወጣት አስተዋውቃቸዋለሁ። አያሌው ሀጎስ መቀሌ ከተማ ውስጥ በተለምዶ አዩ ብለን ነው የምንጠራው። አያሌው እስኪ አሁን ወደዚህ የእንጨትና የብረታ ብረት ስራ ከመግባት በፊት ምንድን ነበር የምንሰራው? እስኪ ይህንን ንገረኝ። እሺ፣ አመሰግናለሁኝ ቶ ልጅ ያደኩት እዚሁ መቀሌ ከተማ ሆኖ ቀበሌ 18 እና ገና ህፃን ልጅ ሁኜ ከአባቴ ጋር ነው ይህን ስራ እየሰራሁ ያደኩ ጠንክሬ ከአባቴ ጋር እየሰራ በመሀል ያው አባቴ ሞተ ከዛ እኔ ኑሬን ለማሻሻል በግሌ በራሴ ጥረት ያው ሰዎች ጋር ሄጄ ተቀጥሬም እየሰራሁ ነበር። ወዲያውን አባት ከሞቱ በኋላ የነበረ ህይወት ምን ይመስላል? አባቴ ከሞቱ በኋላ በጣም ከባድ ነበር። ምክንያቱም ያው እሱ ነበር ቤተሰቡ የሚያስተዳድረው እኔ ህፃን ነበርኩ። ስለዚህ ህይወትን ለመምራት ትንሽ በጣም ይከብድ ነበር። ስለዚህ አሁን ምንድን ነው የምሰራው፣ በዋነኝነት አሁን የእንጨትና የብረታ ብረት ስራ መሆኑን ያየሁት ነው ያለሁት እስኪ ስራዎችን፣ እስኪ በዝርዝር ንገራኝ። ብዙ ፕሮዳክት ነው የምሰራው እኔ። በአጋጣሚ ወርክሾፕ ላይ የምታየው ይሄ ሳሎን አለን፣ አልጋም አለ። በጣም ሞደርን የሆነ አልጋም አለኝ። ለምሳሌ የሆቴል እና የቤት ዲዛይን የውስጥ ዲዛይኖችን እሰራለሁኝ። እዚህ ጋር ትልቅ ሶፋ እያየ ነው። ዋጋው ስንት ነው? ምን ያህል ነው? ይሄ ዋጋው ወደ 28 ሺህ ይደርሳል። ይሄ አልጋስ? አልጋዎቹ አልጋዎቹ ደግሞ ደረጃዎች አሏቸው። ኦፍኮርስ ከ12 ሺህ ጀምሮ አስራ ስድስት ሺህም አለኝ። አስራ ስምንት ሺህም አለ። አዎ እንደዚያ ነው የምንሰራ። እነዚህ ሆቴሎችን፣ መጠጥ ቤቶችን ዲዛይን ማድረግስ የእንጨት ስራ መስራት? አዎ እዛ ላይ ነው ትልቁ ስራ። አሁን እየሰራ ነው ያለ ነው ምክንያቱም አብዛኛው ማህበረሰብ አሁን ጥሩ ነገር የሚፈልግበት ጊዜ ነው የደረስ ነው። አሪፍ ዲዛይኖችን ሰርች በማድረግ እዛ አፕላይ አደርጋለሁኝ ከ ከሀያ ሺ ጀምሮ እስከ አምሳ ሺ የምትከፈልበት ድረስም ይኖራል። ከዚህ ከመቀለ ከተማ ወጣ ብለህም ትሰራለ? አዎ ከመቀለ ወጣ ብዬም ሄጄ ሰርች አለ ላይክ ውቅሮ ሄጅ አለ አድዋ ሄጅ አለ እንዲሁም አክሱምም ሄጅ አለ። አሁን እናትህ እዚሁ መቀለ ከተማ ውስጥ አብርሃ ካስል ተብሎ በሚጠራው አስተናጋጅ ሆነው እንደሚሰሩ እናውቅ ነበረ። አሁን ምን ደረጃ ላይ አሉ? በነገራችን ለዚህ ደረጃ ካደረሱኝ ኢንስፓየር ካደረጉኝ ሰዎች አንዷ እናቴ ናት። አሁንም እየሰራች ነው። ይገርምሃል በቃ ስራ ማቆሚያ ጊዜ የለውም ነው የምትለው። በእርግጥ ኑሯችን ትንሽ የተሻሻለ ነው ከድሮ፣ ግን አሁንም እረፍት አድርጊ ቢሏት እንኳን አሰማኝም እየሰራች ነው። እንደውም የእሷ ጥንካሬ ነው እዚህ ደረጃ ያደረሰኝ። አሁን ምልህ ማዘርስ እዛ ስሰራ ያጠነው ነገር የለም ሆኖም ግን ስራ ክቡር ስለሆነ የግድ ስራ መስራት ስላለባት ነው እዛ ንሰራ ያለች። አሁን እስኪ አያሌው ሀጎስ ሰርተህ ያፈራኸው ነገር እስኪ ንገረኝ፣ ተጨባጭ የሆነ ነገር። የራሴ ቤት አዘጋጅቻለሁ፣ የራሴ ቤት አለኝ። ልክ መጀመሪያ ስጀምር ወርክሾፕም አጋጣሚ ለእንትን ብዬ የገዛሁት ሞተርም አለኝ፣ ሞተር ሳይክል እዛ ጋለች፣ ሞተር ባይክ አለ። ከዛ ለእግርም ይሆንና ለቤተሰብ ስፔሻሊ ለማዘርም ያለኝን ጥንካሬ ለማሳየት ብዬ ቪትዝ መኪና ገዛውኝ። ኢንቨስትመንት ፈቃድ አውጥቼ ሲኖ ትራክ በ16 ሚሊዮን ብር አስገብቼ ነበር። በአጋጣሚ ያው መቀሌም ሰምተዋል የመቀሌ ህዝቡም ሳይሞላው ነው መኪናው የተገለበጠው እና ቶታል ሎስት ሆኖ እንዲሁም ትልቅ ችግር ውስጥ ገብቼ ነበር። ሆኖም ግን ያው እንደ አዲስ ጠንክሬ በመስራት አሁን ደግሞ በጣም የተሻለ 207 ሞዴል ኤክዚክዩቲቭ መኪና ሁለተኛ መኪናን በ620 ሺህ ብር ገዝቻለሁ። አሁን እነዚህ መኪኖች አንተ ለሌላ ገቢ ምንጭ ትጠቀምባቸዋለህ? እያንዳንዷን ሰአት ይሁን እያንዳንዷ ቀን በስራ ማለፍ አለባት። ስለዚህ ሰርግ እናጅባለን። ምን ያህል ነው የምታስከፍለው? አሁን በዚች መኪና ሰርግ ስታጅብ ለአንድ ሰርግ እንትን ስናደርግ እስከ 3 ሺ ብር ይደርሳል። ቪትዝዋም አለች። አሁን ቪትዝዋም አሁን ምን እያደረግን ነው? በተለይ ከውጭ ሀገርና ከአዲስ አበባ ወደ መቀሌ የሚመጣ ሰው እነሱ በትራንስፖርት ችግር እንዳያማርሩብን ከተማ ላይ እንደ ታክስ እንድታገለግል ማለት ነው። አያሌው የምን ሱስ አለብህ ማለት የመጠጥ ሊሆን ይችላል፣ ጫትም ሊሆን ይችላል። አንዳንድ ነገሮችን እስክለዚህ ንገረኝ። እንደ ወጣት ሶስት ሱስ ነው ያለኝ። አንደኛው ስራ፣ ሁለተኛው ስራ፣ ሶስተኛው ደግሞ ስራ ነው። አዩ እንደምናውቅህ አለባበስህ ራፐር ትመስላለህ፣ እና አንዳንድ ሰዎች ጎንበስ ብለህ እንኳን መሰራ አይመስላቸውም። ስለዚህ ነገር እስካጫወተኝ ምን ይለዋል ስታይል ሌላ ነው። እንደውም አንዳንዴ ስታይል ነው ለእኔ ትልቅ እገዛ ይሆንብኝ ምክንያቱም ሰዎቹ የሚያወሩትን ነገር እንዳይሆን ለማድረግ ብዙ ጥረት አድርጌ ያለው የሚያስቡኝ እንዳልሆንኩኝ በተግባር ለማመስከር ሞክር ያለሁ እና አሁን ሁሉም ህዝብ ነው ሰፖርት የሚያደርገኝ። እንደውም በዚህ አጋጣሚ አንድ ነገር ልንገረብ። እኔ ውጭ ሀገር አስቤ አላቅም። ከኢትዮጵያ ውጭ ወጥቼ በስደት ምናምን መኖር አልፈልግም። በጭራሽ አስቤውም አላቅም። ልክ አንዳንድ ወጣቶች አሁን ወደ አረብ ሀገር ሄደው ሰርተው ለመኖር ያልፍልናል ብለው አስበው ሄደው እንደሚመጡት እንደዛ አስበህ አታቅም። አረ በጭራሽ እኔ አስቤ ማላቅም። እንደውም ብዙ ሰዎች ብዙ ሰዎች ነው የምመክራቸው በኢንተርኔት ምናምን እንገናኛለን። በፌስቡክም ሰዎች ብዙ ያገኙኛል። እንደውም በጣም ብዙ ሰዎች ነው ሞራል የሚሰጡኝ ሀገር ውስጥ እንደዚህ መስራት በጣም እድለኛና ጎበዝነት ይሉኛል። እድል ብቻ ሳይሆን ግን የራሴም ጥረት ነው ቢካውዝ አልሄድም ብዬ ስለወሰንኩ ነው። እና እዛ ያሉም ሰዎችም እነግራችኋለሁ፣ ወደ ሀገራችሁ ኑ ና እዚሁ መስራት ይቻላል፣ መለወጥ ይቻላል። ከዜሮ ተነስተን ነው እዚህ ደረስ ነው። ፌስቡክ ላይም ነኝ የስራ ውጤቶችን ስታስተዋውቅም እናየዋለን። ብዙ ሰው ነው እዛም ኦርደር የሚሰጠን። በነገራችን ውጭ ሀገር ሁኖ በፌስቡክ አይቶ በፌስቡክ አይቶ ኦርደር ይሰጡናል። እንደውም አንዱም ደግሞ ልንገርህ፣ አንድ ከአሜሪካን ሀገር ሳሎን እንድሰራለት ትዕዛዝ ሰጠኝ ና። እሱ ነው የሳሉ የሳሉ ነቃ እና ፍራንኩ ልኮልኝ፣ ለቤተሰብ እንዳትነግር ዝም ብለህ እንደጨረስከው ይዘው ሂድ አለኝ። ፋይናሊ ጨርሰን በአይሲዙ ጭነን ስንሄድ እናትየው ልክ እኔ ከውጭ ሀገር የመጣሁ ነው የመሰላቸው ከዛ ይዤው የመጣሁ ነው የመሰላቸው እና እዚህ ሰርተ ያመጣላቸውል ልጅ የተውከው ብቻ እና ምናለኝ እ እንደዚህ እንደዚህ ያሉት እኔ ነው የሰራሁት ስላቸው የተባረክ ልጅ ነህ ገንዘብ ይባርክልህ ነው ያሉኝ እና በእውነት ስደት ምናምን በጭራሽ በጭራሽ ማንም ሰውም እንዲሆንም አልመኝም። አያሌው ሃጎስ አንድ የሰማሁት ነገር ነበር ካሁን በፊት ያለቀለት ቼክ ሁላ አግኝተህ ለባንኩ መልሰህ እንደሰጠህ ሰምቼ ነበረ። እስኪ ትንሽ አጫውተኝ። እቃ ለመግዛት ወደ እቃ የምንገዛበት ገበያ ቦታ እዛ እንደደረስኩ ነው ቼኩ ያገኘሁት። ሰማኒያ ስምንት ሺህ ብር ነበር። እና በተለይ ለኛ ለወርክሾፕ የምሰራ ሰዎች 88 ሺህ ብር ማለት በጣም ብዙ ገንዘብ ነበር። ሆኖም ግን ያው ሰርቼ እንደማመጣው ና ጉድ ዊል ለመፍጠርም ስላለብኝ ከመጀመሪያውም ህጄ ለባንክ ቤት ነው የመለስኩላቸው። ኦሮሚያ ንግድ ባንክ ነው። ኦሮሚያ ያኔ የአመቱ ምር ተሸላሚ ብለውኝ ነበር። ሰርቲፊኬትም ሰጥተውኛል። ፕላስ ማንኛውም የምፈልገውን የብድር አገልግሎት ለመስጠትም ቃል ገብተውልኛል። እና አሪፍ ስራ ነው የተሰራ። በጣም ጥሩ የተቀደሰ ስራ ነው። አሁን አያለው እንግዲህ ከየት ተነስተ ወዴት ነው እያመራህ ያለው? እቅዶችህ ምን ይመስላሉ? በቅርቡ ምንድን ነው የምንጠብቀው? የተሻሉ ስራዎችን ለመስራት ትፈልጋለሁኝ። እስፔሻሊ በፋብሪካ ደረጃ የሚሰሩ ነገሮችን ለመስራት ጥረት እያደረኩኝ ነው። በተለይ ወጣቶችን እዛ ለማስገባት ነው። እንደ አንድ ቅር የሚለኝ ነገር አለ። እንደም አንዳንዴ የአገራችን ባለሀብቶች ስራ የሚፈጥሩትን የስራ ዘርፍ ጠባብ ነው። እኔ ከዚህ መውጣት ፈልጋለሁ። ሰፋ ያለ ድርጅት ከፍቼ ወጣቶችን እዛ ስራ እንዲቀጥሩና ራሳቸውን አገልግለው ሀገራቸውን እንዲጠቁሙ ማድረግ ነው የምፈልገው። ከአንተ ጋርም ወጣቶች አብረው ይሰራሉ፣ ተቀጥረው እዚህም ይሰሩአሉ። እስኪ ከአንዳቸው ጋር እናወራለን። እስኪ ማን ልበል? እዚህ ከአዩ ጋር ለምን ያህል አመታት ሰራ? ከአዩ ጋ ነው የጀመርኩት እኔ ለራሴ ሌላ ቦታ ሰርቼ አላውቅም። ከአዩጋ ነው የጀመርኩት። ስራውን በደንብ አርጌ እንድችል ስተማረኝ እሱ ነው ነውእስአያሌው እንዴት ገልጸዋለህ? አዩ ለእኔ ወንድሜ ነው። አሰሬ ብቻ ሳይሆን ለእኔ ወንድሜ ነው። በምክር ነው እዚህ ያደረሰኝ እንጂ እኔ ቅዳሜ ወጥቼ ሰኞ አልገኝም ነበር፣ በእርግጠኝነት ማለት ነው። ወዴት ሄድ ነበር? ሰኞ አልመለስም ነበር፣ እዛ ደሞዝ ተቀብዬ ቀር ነበር፣ ጠጥተ በዛው እና ይሄ ሁሉ ችግር ተቋቁመ ምናምን፣ በምክር ነው የመለሰኝ እንጂ ይውጣ ምናምን ሳይል፣ ይሄ ትግስት አድርጎ ወደዚህ መለሰኝ። አሁን አልጠጣም፣ አልጠጣም፣ አልቅበም፣ እንኳን ቅዳሜ እሁድም እሰራለሁ። በደንብ አድርጎ ነው ያስተማረኝ። ለእኔ አዩ ማለት ወንድሜ ነው። እንግዲህ በጣም ነው የማመሰግናችሁ። ለአሜሪካ ድምፅ ግርማ ይገብሩ ከመቀለ። ግርማ እናመሰግናለን። መስታወት እንግዲህ በጉዞ ላይ ያሉ ደግሞ ጉዳት የሚደርስባቸው በርካታ ሰዎች አሉ። በተለይ ሴቶች ላይ በርካታ ጥቃቶች ይፈጸማሉ። ከእነሱ መሀል በሊቢያ ያነጋገርሻታለች፣ አንድ እሷን አይደለም ያነጋገርኩት። ሊቢያ ውስጥ አንድ የአይምሮ ሆስፒታል ውስጥ ነው የምትገኘው። ሰዎች ሊረዷት የተሯሯጡ ነው። ማንም ስሟን አያውቅም። ከየት እንደመጣችም አይታወቅም። አይምሮ አንስታለች፣ መናገርም አትችልም። በሷ ጉዳይ ላይ ያሉትን ሰዎች ታሪኩን እንስማ። ከዳንግላ መምጣቷን አእምሯ መለስ ሲል ራሷ ተናግራለች። ማንም ሰው ስሟን አያውቅም። ሊቢያ ትሪፖሊ በሚገኘው አልሀድራ ጠቅላላ የአእምሮ ህሙማን ሆስፒታል ሕክምናን በመከታተል ላይ ትገኛለች። ዶክተር ዘካሪያ ሊቢያዊ ዶክተር ናቸው። ይችን ኢትዮጵያዊት በሕክምና ስራ ላይ ሳሉ ነው ያገኘዋት። ዶክተር ዘካሪያስ ችግር የገጠማቸውን ስደተኞች ከተባበሩት መንግስታት የስደተኞች መርጃ ድርጅት አይኦኤም ጋር በጋራ በመሆን ይሰራሉ። ልጅቷ የተገኘችው ማሳከር በተለይም ማርሁድ በሚባለው ኃይለኛ ጦርነት ወቅት እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም ህዳር ወር ላይ ነው። መጀመሪያ ነዋሪዎች ሲያገኟት ራሷን ስታወድቃ ነበር። ሰውነቷ በሙሉ በደም ተበክሎም ነበር። የጤና ባለሙያዎቹ ከሷ የሚፈስ ደም መስሏቸው ሲመረምሯት የሌላ ሰው ደም እንደሆነና ምንም አይነት የአካል ጉዳት እንዳልደረሰባት አረጋግጠዋል። ሕክምና ካገኘችና መንቃት ከጀመረች አንስቶ እረፍት የለሽ ሆነች። ጤንነቷን የተሻለ ለመከታተል ወደ አይምሮ ሕክምና ሆስፒታልም ተዛወረች። አንድም በአስተርጓሚ እጥረት ምክንያት ነው ችግሯ በፍጥነት ሊፈታላት ያልቻለው። በእነዚህ አራት ዓመታት ከፍተኛ ሕክምና ቢደረግላትም ለውጧ ግን አዝጋሚ መሆኑን፣ ምናልባትም ቤተሰቦቿን ብታገኝ ጤናዋ ሊመለስ ይችላል ብለው እንደሚያስቡ ዶክተር ዘካሪያ ይናገራሉ። ቤተሰቦቿን ለማግኘት ጥረት አድርጌያለሁ። ብዙ ብዙ ነገር ሞክሬያለሁ። ከስደተኞች መርጃ ድርጅት አይኦኤም ጋር በጋራ ስለምሰራ በድርጅቱ አማካይነት ቤተሰቦቿን ለማግኘት ከፍተኛ ጥረት አድርጌ ነበር። ሊቢያ የሚኖሩ ኢትዮጵያውያን እንዲያናግሯት ሳደርግ ነው ኢትዮጵያዊነቷን ያረጋገጡልኝ። የምትናገረውም ቋንቋ አማርኛ ነው። ከዳንግላ መምጣቷንም ራሷ ተናግራለች። ወሰድ መለስ ከሚያደርጋት የአእምሮ ሕመሟ መለስ ስትል ከኢትዮጵያ ኤምባሲ ለመጣ አንድ ሰው የቤተሰቦቿን ስልክ ቁጥር አስታውሳ ሰጥታው እንደነበርና ያ ሰው ምንም አይነት ምላሽ እስከ ዛሬ እንዳልሰጠ ዶክተር ዘካሪያ ይናገራሉ። ከኢትዮጵያ ኤምባሲ የመጣ አንድ ሰው ከኢትዮጵያ መምጣቷን አረጋግጧል። ቤተሰቦቿ የሚገኙበትንም እንደዚሁም ስልክ ከኤምባሲ ለመጣው ሰው ሰጥታው ነበር። ለእኛም ስልክ ቁጥሩን አልሰጠንም። ለእሷ ምንም አይነት እርዳታ እስካሁን አልተደረገላትም። ሙስባ ሐምዲሳ ይባላል። በሊቢያ በስደት ኑሮ ላይ ይገኛል። ወደ ዩኤንኤችሲአር የስደተኞች መርጃ ድርጅት የግል ጉዳዩን ለማስፈጸም ሲመላለስ አንዲት አስተርጓሚ ያጣች ኢትዮጵያዊ ሕመም ላይ እንደምትገኝና የምትናገረውን ለመረዳት እንደተቸገሩ የድርጅቱ ሰራተኞች ይነግሩታል። ሙስባ ስም የለሿን ኢትዮጵያዊት አለች ወደ ተባለችበት ሆስፒታል በመሄድ ያገኛታል። ከዛሬ አንድ ወር በፊት አካባቢ መሰለኝ ደውሎልኝ የሆነች ኢትዮጵያዊ እነሱ ጋር እንዳለች ና በሽተኛ እንደሆነች ቤተሰቦቿን እንድታገኝ ምናምን እንደሚፈልጉ ያጫወቱኝ፣ ጄሲ ሀያት። ለካ ልጅቷ ኢትዮጵያዊ ነች እነሱ ጋር ከመጣች ከሶስት አመት በላይ እንደውም እንደሆናት ነው ምናምን የነገሩኝ። እነሱ እና ያገኟት እዚህ ትሪፖሊ ና ምስራታ የሚባል ቦታ መሀል ጦርነት ነበር በዛን ሰዓት። ሰው በየሳምንቱ የጅማ ሰላት ከሰገደ በኋላ የጦርነትን ቦታ እየሄደ የተጎዱትን ሰዎች ምናምን እንደሚሰበስብ ና እቺን ልጅ ከተጎዱት መሀል ላይ እንደተገኘች እና ሆስፒታል ወስደዋት ሁሉንም የተጎጂ የሞተውን የቆሰለውን ምናምን ስትፈልጉ ልጅቷ ምንም አይነት ቁስል ሰውነቷ ላይ እንደሌለ እና ብቻ በድንጋጤ ማለት ነው በቱክስ ብዛት እንዳበደች እና ሆስፒታል ለብዙ ጊዜ ስትረዳ ቆይታ እነዛ ሆስፒታሎች ደግሞ ለዩኤንኤችሲአር አምጥቶ እንዳስረክቧት ነው ያጫወቱኝ። አንተ አግኝታ ታውቃለህ። አናግረሃታል? መጀመሪያ ቀን እጃያቻት ልጅቷ ብዙም አታወራም። ስማቸው እያለች የሆነ ስም ትጠራለች። ይሄ ስማቸው ወንድሟ ይሁን ምኗ እንደሆነ አላውቅም። ወርቅነሽም ትላለች እና ፋዘር መጣ ምናምን ነገር ምን ይዞ ነው የመጣው ምናምን ነገር ብቻዋን አለ ታወራለች። ብቻ የሆነ የሆነ ነገር ልታናግረኝ ብዙ ፍቃደኛ አልነበረችም። በሌላ ቀን ልጅቷ ወንዶችን ስታይ እንደምትፈራ እና ሌላ ሴት ይዜ ብትመጣ ምናልባት ልታናግራቸው ትችላለች ምናምን ነገር ብለውኝ ባለቤቴን ይጃያት እጄ አይተናት ነበር። ከትላንት ወደ ዶክተሯን አናግሪያት አሁን እያመማት እንደሆነ መድኃኒት ለሷ የሚሆን መድኃኒት እንደጠፋና መድኃኒቱን አዞ እየመጣ እንደሆነ ይቷን ደግሞ ከበፊቱ እያመማት እንደሆነ ነው ያጫወተችኝ። ዶክተሯ ባለቤቴ ጋር ከትላንት ወደ ሄደን ስናያት ደግሞ የዳንግላ ልጅ እንደሆነች እንግዲህ ተናግራለች። የዳንግላ ልጅ ነኝ ምናምን ነገር ብላታለች። ለማለባለቤትይችላል ለባለቤት ስሟን ጨምሮ የማንነት ማስረጃ ወረቀት የላትም። ሙስባ እንደተመለከተው አንድ ሰው ኢትዮጵያ መሄድ ትፈልግ ወይ ኢትዮጵያ እንዲሄድ ከተፈለገ የሆነ ወረቀት ማስረጃ፣ የቀበሌ መታወቂያ ወይ ፓስፖርት የሆነ ነገር እጁ ላይ መኖር እንዳለበት ነው የነገረኝ። እኔ እጅ ልጅ አብዳለች፣ አንደኛው ነገር በሽተኛ ናት። ኢትዮጵያዊ መሆኗ ደግሞ በጣም የታወቀ ነው። አማርኛ ነው የምታወራው ደሞያ ያስታውቃል። ሀበሻ ነች ብትረዳ እንደምንም አድርጋቸው ወደ ኢትዮጵያ ብትወስደዋል። አሁን ያለችበትን ቦታ እኔ እንደሚመስለኝ ከሆነ ልጅቷ እንደ እስር ቤት ነው የምታየው። ወደ ውጭ እንውጣ ስትባል ለማምለጥ ምናምን ትሞክራለች። እንደውም ያለችበት ሁኔታ የበለጠ ያሳብዳታል እንጂ መፍትሄ የሚሆናት አይመስለኝም። ስሟ ልታወቅ አልቻለም። እዛ ግን ፈሎሽ ብሎ ነው የሚጠሯት። ለምን ፈሎሽ ብሎ እንደሚጠሯት ዶክተሩንም ጠይቄው አልነገረኝም። እሱም ከሆስፒታል ስትመጣ ፈሎች ብሎ ነው ትክክለኛ ስሟ ይሁን እራሳቸው ያወጡላት ስምሆን አልታወቀም። ይቺ ልጅ ኢትዮጵያዊነቷ በደም ግባቷና በምትናገረው ቋንቋ ተረጋግጧል። የሚያውቃት ሰው ካለ ለሀገሯ እንድትበቃ ያድርጋት። እንግዲህ የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ነው። ሄኖክ አዎ፣ አስተያየቶቻችሁን በስደትና በአገር ቆይቶ በመስራት እናንተም የሚገጥሟችሁን በያላችሁበት ፌስቡክ ላይ አት ቪኦኤ አማሃሪክ ላይ አስተያየቶቻችሁን ስጡን። በነገው ዝግጅት እንደዚሁም ደግሞ ዲጄ ፋትሱ ሙዚቃዎቹን ይዞ ከእናንተ ጋር ይቆያል። አብራችሁን ስላመሻችሁ እያመሰገንን መልካም ምሽት እያልን ሰናበታለን። መልካም ምሽት።